voice of a man ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ትናንት የተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች የሰጧቸው መልሶች ከሀገሪቱ እውነታ ጋር የሚስማሙ አይደሉም ሲሉ የአሜሪካ ድምጽ ያነጋገራቸው የሁለት ተቃዋሚ ፓርቲ መሪዎች ገለጹ። ሀገሪቱ ለምትገኝበት የሰላምና መረጋጋት ሁኔታም የሰጡት መልስ አይገልጸውም ብለዋል። ነጻ ሚዲያ ለመፍጠር ስርዓቱን ዲሞክራሲያዊ ማድረግ ግዴታ ነው ይላሉ። መለስካቸው አመሃ ነው ዝርዝሩን የያዘው። ጠቅላይ ሚኒስትሩ ትናንት የሀገሪቱ ፕሬዚዳንት ለሁለቱ ምክር ቤቶች መክፈቻ ባደረጉት ንግግር ላይ የመንግስታቸውን አቋም ባብራሩባቸው መልሶች የመላው ኢትዮጵያ አንድነት ድርጅትና የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላት ቅር መሰኘታቸውን ለቢኦኤ ተናግረዋል። በተለይ ካለፉት ጥቂት ዓመታት ወዲህ በሀገሪቱ የሚታየው አለመረጋጋት፣ በየስፍራው የሚካሄዱት የተቃውሞ ሰልፎች፣ እነዚህን ተከትሎ የሚነሱ ግጭቶችና የሚደርሱ ጉዳቶች፣ በክልሎች አዋሳኝ ድንበሮች የሚፈጠሩ ግጭቶችን አስመልክቶ ለተሰነዘረው ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት መልስ እንዳሳዘናቸው የመላው ኢትዮጵያ አንድነት ድርጅት ጸሐፊና የህዝብ ግንኙነት ኃላፊ አቶ አዳነ ጥላሁን ተናግረዋል። አሁን አገሪቱ መንታ መንገድ ላይ ናት በመፍረስና እ በመቀጠል ላይ በዚህ ላይ እንደውም እኔ ከኢህአዴግ ጠብቅ የነበረው በሀገር ጉዳይ ያገባኛል የሚለውን ማንኛውም ኢትዮጵያ ሁሉ አሳትፎ ወደ ሰላም እንድንመጣ እጠብቅ ነበረ። እሳቸው እንደውም አንደኛ ችግሩን አቃለው ነው ያዩት። በጣም ችግሩን ተራ የጫት ንግድ እኮ አድርገው እኮ ያዩት እኮ። እኔ በሚገርም ነገር በዶላር በጥቁር ገባኤ ስለሚሄድ የመጣ ችግር ያስተሳሰብ የኪራይ ሰብሳቢ የተለመደ ኢህአዴግ እንትን ሶማሊያ አካባቢ ላይ የተደረገውን እሺ፣ እሳቸው እንዳሉት በጫት ንግድ ስበብ የተነሳ እናድርገው፣ በጥቁር ገበያ በዶላር የተነሳ እናድርገው። እዚህ አንቦ ላይ አሁን ትናንት መከራ የሚታየው በምንድን ነው? በእዚያ እንግዲህ ወደ ጅቡቲ የሚሄድ ጫት አለ እንደ በእዚያ የሚሄድ ጥቁር ገበያ አለ እንደ በደላ አካባቢ ለሚደረገው ኢቨን በዚህ በጎንደር አካባቢ ያለው በሁሉም ቦታ በሀገሪቱ ቦታ አሁን እውነት የተረጋጋ ሰላም አለው ወይ ህዝቡ አሁን እንደው ዘንቶ ወጥቶ ይገባሉ። ይህ ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው ከጠቅላይ ሚኒስትሩ መልስ የተረዱት ነገር መንግስት አቅም እንደሌለው፣ ጉልበተኞች በዚች ሀገር የፈለጉትን እንደሚያደርጉ የሚመስል ነው ይላሉ። ይሄ ደግሞ እውነት ከሆነ በስልጣን ላይ ያለው መንግስት ማድረግ አለበት ያሉትን ይጠቁማሉ። እቺ ሀገር በዚህ አይነት ጉልበተኞች፣ ህግ በሌለበት መንግስት በሌለበት ሀገር እንደዚህ አይነት ነገር የሚያደርጉ አይነት ነው የታየው። እና ክቡር ጠቅላይ ሚኒስትሩ ይህንን መንግስታቸው አቅም እንደሌለው ይሄ በግልጽ የሚያሳይ ነው። በአንድ ሀገር ውስጥ በአንድ ህገ መንግስት ስርዓት የሚተዳደር ሀገር የስርዓቱ አስፈጻሚ አካላት ማስፈጸም ካልቻሉ የህዝብን ወንበር ይዞ መቀመጥ ሳይሆን ማስፈጸም አልቻለም ከአቅሜ በላይ ነው ከእንግዲህ ወዲህ ብሎ እጅ የሚሰጡበት መሆን አለበት። ይሄ ደግሞ አዋቂነት ነው፣ ታላቅነት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት የሀገሪቱን ሚዲያ በተመለከተ ደግሞ ይህን ብለው ነበረ። የሚዲያ ምህዳር እንዲሰፋ ለማድረግ በዚህም ዙሪያ መስራት የሚገባን ይሆናል ማለት ነው። ከይዘትም ከመልእክቶች ቀረጻም ከክህሎት ከሳቢነት አቀራረብም ጋራ ያሉ ችግሮች አሉ። እነዚህን ለመቅረፍ ጠንክረን የምንሰራበት ሁኔታ ይኖራል። ሚዲያ ነፃ ሆኖ ትክክለኛ መረጃ እያቀረበ አንዱ የዲሞክራሲ ልምምዳችንን የምናካሂድበት እንዲሆን ለማድረግ መስራት እንዳለብን እየሰራ እንገኛለን። አቶ ሙራቱ ገመች ለዚህ እንደው ለፕሮፓጋንዳ ፍጆታ የተሰነዘረ ነው የሚል አይነት መልስ ሰጥተዋል። ደጋግመን ኢህአዲግ ዲሞክራሲውን ለመቀበል ጸበሉንም ለመቅመስ ፈቃደኛ የማይሆነው ህዝብ አይፈልገኝም በጉልበት ተጠቅሜ እዛ ቆያሉ ስለሚል የዲሞክራሲ ጸር ሆኖ ነው ያለው ። ስለዚህ አሁንም ሚዲያውን እናሰፋለን የሚባለው ለሚዲያ መስፋት መጀመሪያ ዲሞክራቲክ መሆን ያስፈልጋል። እንዲሁ ለፕሮፓጋንዳ ፍጆታ እናሰፋለን፣ እንዲህ እናደረጋለን ቢባል ዋጋ የለውም። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል እየተካሄደ ባለው ድርድር ላይም ጠቅላይ ሚኒስትር ኃይለማርያም ጥያቄ ቀርቦላቸው መልስ ሰጥተዋል። በድርድሩ ላይ ከሚሳተፉት ተቃዋሚ ፓርቲዎች አንዱ መያድ ነው። የመያዱ አቶ አዳነ ጥላሁን ስለ ድርድሩ ያላቸውን አስተያየት ለቪኦኤ ገልጸዋል። ድርድሩ ላይ ሁለት አይነት መንታ እንትን ነው የምታየው። እኛ አሁን ወደ ድርድሩ ስንገባ እነሰን ማደገም የዲሞክራሲ እንትኑ ትንሽ ይሰፋል፣ በህዝብ ደረጃ ላይ ያለው ይሄ ጫና እመቃው ለቅሶ ዋይታው ሮሮ ወዘተ ወዘተ እንደው ትንሽ ቢፈታ ከሚል አንጻር ነው። አሁን በምናየው ባገራችን ተጨባጭ ሁኔታ ግን እዚያ ላይ እየተሄደ አይደለም። በጎን እዚህ እኛን እንደራደራለን፣ በጎን እዚህ ጥይት የተተኮሰበት ሰው ይሞታል። እና ከዚህ ከዚህ አንጻር ስታየው በሀገር ደረጃ አሁን አገሪቱ ካለችበት ከቆመችበት መንታና አደገኛ መንገድ አንጻር ስታየው እንደውም ስጋት ላይ ነው ያለው። እንዳልከው ድርድሩ ቀጥሏል፣ እኛም እንቀጥልበት አለ ኢህአዴግና እኛ እንደው ማብረን እንኳን እንደዚህ በመጨባበጣችን በአንድ ወንበር በመዋየታችን በጎጎና አለ እያልን ያልተለመደ እስከዛሬ ድረስ ተቃዋሚ እንደጠላት ኢህአዴግ እንደባራሪ እኛ እንደተባራሪ ስለነበረ ከዚህ በችግር ፈሽነቱ ግን ገና ነው። የሁለቱ ፓርቲዎች አመራር አባላት ከብር ዋጋ መቀነስ ጋር ተያይዞ አሉታዊ ውጤቶችን ለመቋቋም መንግሥት ዘርግቻቸዋለሁ ያላቸውን የማለዘቢያ ዘዴዎችም ተቀባይነት ያላቸው አይደሉም ብለዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ